ከሳምንታት ወዲህ በኢትዮጵያ ዋነኛ ተግዳሮት ሆኖ የተከሰተው የአንበጣ መንጋ ወረርሽኝ በምስራቅና ምዕራብ ሀረርጌ ዞን ባሉ ወረዳዎች መከሰቱ ታውቋል። በመንጋው በተለይ በደረሱ ሰብሎች ላይ ጉዳት የደረሰ ሲሆን የጉዳት መጠኑን ለመቀነስ የሚረዱ ባህላዊና ዘመናዊ የመከላከል ስራዎች እየተሰሩ መሆናቸውም ተገልጧል። ለዲደብሊው አስተያየት የሰጡ የምዕራብና ምስራቅ ሀረርጌ ዞን ኃላፊዎችና ባለሙያዎች እንደተናገሩት ከሰሞኑ በየዞኖቹ ባሉ በርካታ ወረዳዎች የተከሰተው የአንበጣ መንጋ የተለያየ ጉዳት በማድረስ ላይ ይገኛል። በተለይ የምዕራብ ሀረርጌ ዞን የግብርናና ተፈጥሮ ሀብት ጥበቃ ጽህፈት ቤት ኃላፊ አቶ አነስ አልይ በዞኑ ስድስት ወረዳዎች ላይ ተከስቷል ያሉት የአንበጣ መንጋ ከአንድ ሺህ ሄክታር በላይ መሬት ላይ የሚገኝ ምርት ላይ ጉዳት ማድረሱን ተናግረዋል። አንድ ሺህ አንድ መቶ ሰባ አምስት ሄክታር ሙሉ በሙሉ የበላውን ያወደመው ማለት ነው። የሄዱት ናቸው። ላሁን እሱ አወድሟል። አንድ አስራ ሰባት ሺህ አምስት መቶ ያረፈበት አርፎበት ሲንቀሳቀሱ የነበረ ነው። አዲስ እንደገና አሁን አሁን ዛሬ ጠዋት ራሱ እሱ ላይ እየተረባረም ስለሆነ በኋላ ምን እንደሚቀሰቀ ይቀቡ እና በአንድ በኩል ስንቆጣጠር በአዲስ ላይ አዲስ ወረዳ ላይ ማረፍ ጀምቷል። በምስራቅ ሀረርጌ ዞን ስምንት ወረዳዎች ላይ የተከሰተው አንበጣ በርካታ ሄክታር በሸፈነ የእጽዋትና የደረሰ ምርት ላይ ማረፉን የተናገሩት በዞኑ ግብርናና ተፈጥሮ ሀብት ጽህፈት ቤት ባለሙያ የሆኑት አቶ አሸብር ለማ በበኩላቸው ጥናት እየተካሄደ ቢሆንም ስለደረሰው ጉዳት ተከታዩም ብለዋል ሙሉ በሙሉ በሚባል ሁኔታ አይደለም እህሉን ያጠፋው። ያው እህሉ እየደረሰ ያለ በእሸት ደረጃ እና አንዳንዱ ደግሞ በመብሰል ደረጃ ላይ ነው ያለው። ሙሉ በሙሉ አይደለም ያጠፋው እህሉን፣ በከፊል ነው። ፐርሰንቱ ቢያንስ ያው ገና ጥናት ላይ ያለ ተጠንቶ ሪፖርቱ የሚቀርቡ ሆኖ ከአስር እስከ ሰላሳ አምስት ፐርሰንት በተለያዩ ወረዳዎች ላይ ያው የጉዳቱ መጠን ይለያያል። ይሄን ያክል ነው ጉዳት ያደረሰው። ሙሉ በሙሉ መቶ ፐርሰንት በሚባል አይደለም። በሁለቱም ዞኖች የተከሰተው የአንበጣ መንጋ ጉዳትን ለመከላከል ተማሪዎች ጭምር የተሳተፉበት የሚያደርጉበት ባህላዊና ዘመናዊ የመከላከል ስራ እየተሰራ መሆኑንም ተናግረዋል። አሁን ትምህርት ቤቱ እያወጣን ነው። ትምህርት ቤቱ ልጆች እያወጣን ዘና ያለው ማህበረሰብ በሁሉ አ አሁን እያደረገ ያለው አንደኛ ጭስ ነው ዋናው። ሌላው ደግሞ ካረፈ በኋላ ልጆችና ሰው ሁሉ በብዛት እየገባ እሱን በእንትን እየጠረጉ ሲያነሱ ይነሳል ወደ ላይ ሲ እንዳይ ቀመጥ ማድረግ ነው መጀመሪያ እና ባህላዊ አሰራሩ ተማሪ ወደዛ እየገባ ነው ሰው ጥናት እየተደረገ ሁሉም በላይ እየተደረገ እዛ ላይ ከፍተኛ ጉዳት ስለሚያደርግ ለህብረተሰቡ አዋርነቱ ተሰጥቀው የተንቀሳቀሱ ያለ በሀገሪቱ አብዛኞቹ አካባቢዎች የተከሰተውን ይህን ወረርሽኝ አስቀድሞ መከላከል አይቻልም ነበር ወይ በሚል ላቀረብ ነው ጥያቄ ሞያዊ ምላሽ የሰጡት አቶ አሸብር ተከታዩን አስተያየት ሰጥተዋል። በቀጣይም መደረግ አለበት ያሉትን ሞያዊ ሀሳብ በመጨመር ፌደራል ግብርና ሚኒስቴርም በተለያየ ጊዜ የቅድመ ማስጠንቀቂያ ሰጥቶ ነበር አፋር ክልል ላይ እንዲሁም በሶማሌ ክልል እየተራባ እንዳለና ከ በአውሮፕላን የኬሚካል ርጭት ጨምሮ ሲከላከሉ እንደነበረ እኛ ከሁለት ወር በፊት አካባቢ ነው የሰማነው ይህንን ነገር። ስለዚህ ምንድን ነበር መደረግ የነበረበት? እኔ እንደ ባለሙያ ይህንን የአንበጣውን ባህሪ ስናይ ልክ ይሄ የአንበጣ የሚራባው አሸዋማ አካባቢ የአየር የሙቀት መጠኑና አሲዲቲው የአፈሩን በሚመቸው ቦታ ላይ ነው ይሄ የሚራባው እና ኢንፎርሜሽኑ እንደ ግብርና ሚኒስቴር በተደረሰበት ቦታ ተፈልፍሎ የመብረር ደረጃ ሳይበስ በኡፐር ደረጃ ላይ ኬሚካል ርጭት ማጥፋት ይቻል ነበር። እንደ ሙያዊ ከአሁን ያለው ነገር ምንድን ነው? ትልቁ ነገር ያው በሁለት አይነት ነው መከላከል የሚቻለው። አንደኛው ያው በባህላዊ እንዳያርፍ ተደርጎ በመረበሽ ወደ ሌላ አቅጣጫ እንዲሄድ ና፣ አመቺ ቦታ ላይ አርፎ የኬሚካል ርጭት እንዲካሄድ ለማድረግ ያንን ማመቻቸት፣ ሁለተኛው ደግሞ ያው የአውሮፕላንን ጨምሮ ያው በኬሚካል ርጭት ነው። የአንበጣ መንጋ በምስራቅ ሀገሪቱ አካባቢዎች ድሬዳዋን ጨምሮ በሶማሌ ክልል ና፣ አሁን ደግሞ በምስራቅና ምዕራብ ሀረርጌ ዞኖች የተከሰተ ሲሆን እየተደረገ ካለው የመከላከል ስራ ባለፈ ሙሉ በሙሉ በቁጥጥር ስር አለመዋሉ ታውቋል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ።